ባለፈው ሳምንት የኤርትራ መንግስት የውጭ ጉዳይ ሚኒስቴር ይፋ ባደረገው መግለጫ በርካታ ዜጎች ከኤርትራ ወደ አውሮጳ የመሰደዳቸው ምክንያት ሕገ ወጥ አዘዋዋሪዎች መሆናቸውና ስለ ወንጀሉ የማያሻማ መረጃን እንደሚሰጥ ገልጿል። በስዊድን ወላጆች የሌላቸውን ስደተኛ ሕጻናትን በሚረዳው ድርጅት ውስጥ የሚያገለግሉት አቶ አለም ዘሞ ሕገ ወጥ አዘዋዋሪዎች ተገቢውን ቅጣት እንዲያገኙ የኤርትራ ውጭ ጉዳይ ሚኒስቴር የጠየቀውን መግለጫ ይደግፋሉ። እዚህ ላይ ኮ መታየት ያለበት የኤርትራ መንግስት የሚለው እነኚህ ሰው በማዘዋወር የሚጠየቁ ወንጀለኞች ለፍርድ ለማቅረብ ተገቢውን ቅጣት፣ ተገቢውን መፍትሄ እንዲገኝለት ተጨባጭ የሆኑ መረጃዎች አሉኝና ከፖለቲካዊ አጀንዳ ውጭ የሆነ አንድ ከዩኤን አንድ መርማሪ ቡድን ቀርቦ እኛ ያለንን ተጨባጭ ማስረጃ ለማቅረብ ዝግጁ ነን፣ የሚለ ያለው አሁን ተፈላጊው ዩኤን የሰብአዊ መብትን አስከብራለሁ የሚል ከሆነ ይህንን የኤርትራ መንግስት የሚያቀርብ ያለውን ጥያቄ ተገቢው መልስ የሚሰጥ ከተፈለገ ልክ ሌሎች ሀገሮች እንደ ጀርመን፣ ስዊዘርላንድ፣ ዴንማርክ፣ ዩኬ፣ ኖርዌይም ስዊድንም በተናጠል ኤርትራ ውስጥ እየሄዱ ምንድን ነው የሚካሄድ ያለው ለምንድን ነው እንደዚህ የሚሆነው እያሉ እያዩ ነው። ስለዚህ የኤርትራ መንግስት እነኝህ ተገቢ አገልግሎት እየሰጠ አቅርበዋል። በዚህ መልኩ ደግሞ እነኛ ሀገሮች የተባበሩት መንግስታት አባል ሀገሮች ናቸው። የተባበሩት መንግስታት ይህንን ዘላቂ መፍትሄ እንዲሰጥ ከተፈለገ ከድብቅ ፖለቲካ አጀንዳ ውጭ የሆነ መርማሪ ቡድን ነው ወይም ሜካኒዝም አዘጋጅቶ ከኤርትራ መንግስት ጋር በሚሰጠው ተጨባጭ መረጃዎችን ዘላቂ መፍትሄ እንዲያደርግ ማድረግ ነው። የመንግስታቱ ድርጅት ባለፈው ወር ባወጣው ዘገባ የኤርትራ መንግስት ዜጎችን በግዳጅ እንደሚያስር፣ ቁም ስቅል እንደሚያሳይና ሌሎች የሰብአዊ መብቶች ጥሰት እንደሚፈጽም መግለጹ ይታወቃል። የተባበሩት መንግስታት ድርጅትን ዘገባ የማይቀበሉት አቶ አለም ዘሞ እንደሚሉት የኤርትራ መንግስት ለሰብአዊ መብት መጠበቅ ነው የሚሰራው። እዚህ ላይ አንድ ነገር ማስመር የምንፈልገው ኤርትራ የሰብአዊ መብት ትግል ውጤት ነች በመሰረቱ እና በዚህ ላይ ኤርትራ በሰብአዊ ጥሰት እንድትከሰስ የሚያስገርም ነገር ነው። ከሳሶቹ ደግሞ ከዚህ በፊት በሀምሳዎች ሰዎች እና ከዛ በኋላም የኤርትራን የሰብአዊ መብት ጥሰት ክደውታል። ከዛም አልፎ ሁለተኛ ጦርነት ከኢትዮጵያም ጋር በሚደረግበት ጊዜ የአልጀርሱን ውል እንዲከበር አላደረጉም፣ ይህንንም ክደውታል። አሁን ግን ተመለሰው ወደ ክስ ነው ያደጉት። እና ኤርትራ ሕዝብ በሰብአዊ መብት ጥሰት የሚከሰስ አይደለም። ይህ ነገር ከመሆኑ በፊት የኤርትራ መንግስት በጎረቤቶች ሀገሮች በእነ ሱዳንም ከሚመለከታቸው ክፍሎች ጋር ትብብር እንዲደረግ በሊቢያም ከመውደቁ በፊት ተደጋጋሚ የትብብር ስራ እንዲሰራ እንዲሁም በግብጽ በነበሩት መንግስታት በሙባርክ ቢሆን በሙርሲ በተከታታይ ጽሁፎችም ተልቋል። በመጨረሻው ለዩኤን ዋና ጸሐፊው ይህንንም በመተባበር እንዲቆም ተብሎ በተደጋጋሚ ሲጻጻፍ ቆይተዋል። በመጨረሻም ይህንንም በተጨባጭ ማስረጃዎችን በማቅረብ ዘላቂ መፍትሔ እንዲገኝለት የኤርትራ መንግስት አሁንም እየጠየቀ የተባበሩት መንግስታት ኤርትራውያን እንዲሰደዱ የዳረጋቸውን መሰረታዊ ምክንያት መመርመር እንደሚ የሚኖርበት ነው። አቶ አለም ዘሞ የተናገሩት አስቀድሜ እንዳልኩት ኤርትራ የሰብአዊ መብት ትግል ውጤት ነች። ስለዚህ ሁሉም የኤርትራ ዜጋ ትልቁም፣ ትንሹም፣ ወንዱም ሴቱም ኤርትራን ለሉዓላዊነቷ ለማስከበር ግዳጁ ነው። የሀገርን ሉዓላዊነት ማስከበር ደግሞ የአንድ ዜጋን ሰብአዊ መብት መጠበቅ ነው። ሁሉም እናየዋለን። ለጤና ለትምህርት በሌሎች ሀገሮች ኤርትራ የምታካሄደውን ራሱ የተባበሩት መንግስታት አካሎች እዛ ኤርትራ ውስጥ ያሉትን ይህን ይመሰክራሉ። ዩኤን ማስፈጸም የሚገባውን የኤርትራ ሉዓላዊነት መብት ተጥ ዜጎች ሀገርን ለመጠበቅ በድንበር ላይ መሆናቸውን ለረጅም ዓመታት ሲሆን፣ እያንዳንዱ ሰው ደግሞ ኑሮውን ለማሻሻል የሚፈልገውን ማድረግ ስላለበት በዚህ ምክንያት ኮንስ ኮንስ ነው የምናየው ያለ ነው። እኛ የምንለው ግን መሰረታዊ ችግሩን ነው የምንናገረው እንጂ ችግሩ የፈጠረውን ሁኔታዎችን አይደለም። ስለዚህ ኮንስ ኮንሱን ከማየት መሰረታዊ ችግሩ ምንድን ነው ይህን የፈጠረውን ሁኔታ በኢኮኖሚውን ችግሩ ማህበራዊ ችግሮችም እንዲፈጠር ወጣቶችም እዚህ ላይ ለረጅም ጊዜ እንዲቆዩ ያደረገ የምናየው ያለ የሆነ ኮንስኩዌንስ ነው። ይህን ምክንያት በማድረግ እነኚህ በአሁን ጊዜ በተደራጀ መልኩ ሰውን የማዘዋወር ተጠቅመውበት ነው አሁን የምናየው ያለ ነው።